መቀመጫውን በኒውዮርክ ያደረገው የሰብአዊ መብት ተሟጋቹ ተቋም ሁማን ራይትስ ዋች ትናንት ያወጣው ዳጎስ ያለ ዘገባ በዘጠና ሀገራት ያለውን የሰብአዊ መብት ትግበራ የገመገመበት ነው። በጎርጎሮሳዊ 2016 በምስራቅ አፍሪካ የተቃውሞና ሐሳብን የመግለጽ አፈና እንደተስተዋለ የሚያትተው ዘገባው የየአገራቱ መንግስታት የወሰዷቸው እርምጃዎች በአካባቢው የሰብአዊ መብት ሁኔታን እጅግ አሳሳቢ አደጋ ውስጥ ከቶታል ብሏል። ዘገባው በምስራቅ አፍሪካ የሰብአዊ መብት ጥሰት አካሂደዋል ያላቸውን ኬንያን እና ኡጋንዳን ደቡብ ሱዳን እና ቡሩንዲን እንደዚሁም ሶማሊያን ቢዳስስም ለኢትዮጵያ ግን ከፍ ያለ ቦታ ሰጥቷል። ኢትዮጵያ ሰላማዊ ሰልፎችን በጭካኔ ለመጨፍለቅ የወሰደችው እርምጃ በሰብአዊ መብት ጥበቃ ረገድ ከአካባቢው የመጨረሻ ዝቅተኛ ደረጃ እንድታስመዘግብ እንዳደረጋት ሁማን ራይትስ ዋች ገልጿል። የሁማን ራይትስ ዋች የአፍሪካ ጉዳዮች ከፍተኛ አጥኚ ፌሊክስ ሆርን ኢትዮጵያን ከሌሎች የምስራቅ አፍሪካ ሀገራት በተለየ ለምን ትኩረት እንደተደረገባት እንዲህ ያብራራሉ። በእርግጥ በሰላማዊ ተቃውሞ ላይ የተሰነዘረ ጭካኔ የተሞላበት አፈና በኡጋንዳም በኬንያም በኢትዮጵያም ተመልክተናል። በኢትዮጵያ የነበረው ተቃውሞ መጠንና አፈናውም እጅግ ያልተጠበቀ ነው። ይህ አመቱን ሙሉ በተለያዩ የኢትዮጵያ አካባቢዎች የሆነ ነው። እንደምታውቀው በአማራና በኦሮሚያ ክልሎች በመቶዎች የሚቆጠሩ ተገድለዋል። በአስር ሺዎች የሚቆጠሩ ታስረዋል። በ2016 በምስራቅ አፍሪካ በዚህ መጠን የተከሰተ የለም። happened in East Africa 2016. በጎርጎሮሳዊ 2016 ኢትዮጵያ በሰብአዊ መብቶች ቀውስ ውስጥ መውደቋን የሚያትተው ዘገባው አመቱ የጭካኔና የገደቦች ነበር ሲል ጠንከር ባሉ ቃላት ገልጾታል። በአመት ውስጥ በኢትዮጵያ የአስቸኳይ ጊዜ አዋጅ መታወጁን ያስታወሰው ዘገባው በዚህ ወቅትም ሀገሪቱ በሰላማዊ ሰልፈኞች ላይ ከፈተችው የሚለውን ደም አፋሳሽ አፈናን ቀጥላበታለች ብሏል። መንግስት በአስር ሺዎች የሚቆጠሩ ሰዎች ማሰሩን የሚያነሳው ዘገባው ከእነርሱ መካከል ጋዜጠኞች፣ ጦማሪዎች፣ ሙዚቀኞች፣ መምህራንና የጤና ባለሙያዎች እንደሚገኙበት ይገልጻል። እንደ በቀለ ገርባ ያሉ ለዘብተኛ የሚባሉ የፖለቲካ መሪዎች በሽብር ተከሰው ወደ እስር ቤት ተወርውረዋል ብሏል። ታስረው ከተፈቱት ውስጥ ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው መናገራቸውንም ይጠቅሳል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ለረጅም ጊዜ ሳይፈታ የዘለቀ ችግር ነው ሲልም ዘገባው ይወነጅላል። ሂውማን ራይትስ ዋች መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ ለዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም ሲል ተችቷል። በአስቸኳይ ጊዜ አዋጁም የተገደቡ መሠረታዊ መብቶች እንዲከበሩ ጠይቋል። ፌሌክስ ሆርን መንግስት በአመት ውስጥ ብዙ የማሻሻያ ጥሪዎች ቢቀርቡለትም የህዝቡን ጥያቄዎች ማስተናገድ አልቻለም ባይ ናቸው የሚቃወሙቱ በርካታ አሳማኝ ቅሬታዎች አሏቸው። መንግስት እነዚህን ቅሬታዎች ለመፍታት እድል ነበረው። ከሚቃወሙትና ከማህበረሰቡ ጋር ተቀምጦ ቅሬታዎቹ ላይ መነጋገር ነበረበት። በዚህ ምትክ ያደረጉት ግን ተቃውሞዎችን ለመስበር ኃይልን መጠቀም ነው። ጥይት ተኩሰዋል። በጅምላ አስረዋል። ድብደባ፣ ወከባና ማስፈራራትን ተጠቅመዋል። ለተቃውሞ የወጡትንም መጀመሪያ ጸረ ሰላም ኃይሎች እያለ የጠራና በውጭ ባሉ ቡድኖች ተጽዕኖ የሚደረግባቸው ናቸው ያለ ነው። እንደ ወንጀለኛ ነው እየተመለከታቸው የነበረው። ከጊዜ በኋላ መንግስት ጉዳዩን የመልካም አስተዳደር ችግር በሚል ማዕቀፍ ውስጥ አስቀምጦታል። ካነጋገርኳቸው በመቶዎች ከሚቆጠሩት የተቃውሞ ተሳታፊዎች አንዱም እንኳ ለተቃውሞ ያነሳሳቸው የመልካም አስተዳደር ችግር አሊያም ሙስና ነው ያለ የለም። መንግስት ህብረተሰቡ ሰላማዊ ቅሬታውን የሚገልጽበት ምንም አይነት እድል አልሰጠም። ሂዩማን ራይትስ ዎች የሚያወጣቸውን ዘገባዎች የኢትዮጵያ መንግስት በተደጋጋሚ መሰረተ ቢስ ናቸው በሚል ሲያጣጥላቸው መቆየቱ ይታወሳል።